የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ በመግለጫቸው እንዳሉት ኢትዮጵያ ከትናንቱ ውይይት ቀድማ የጸጥታው ምክር ቤት ቋሚ አባልና ቋሚ ያልሆኑ ሀገራትን በተናጠል በተወካዮቻቸው በግንባርና በበይነ መረብ ስናናገር ሰንብተናል። ይህም ውጤት አምጥቷል ብለዋል። በኒው ዮርክ ኢትዮጵያውያኑ ተሰባስበው ያደረጉት ግፊትና የተቃውሞ ድምጻቸውም ለዚሁ በጎ ተጽዕኖ የነበረው መሆኑንም ገልጸዋል። ባለፈው ሳምንት በኢትዮጵያ ከሚገኙ የናይል ተፋሰስ ሀገራት አባ አምባሳደሮች ጋር የተደረገው ውይይትም የሚያግባባና በተለይ የአረብ ሊግ አካሄድን አምባሳደሮቹ የተቹበት እንደነበርም አብራርተዋል። በተለይ የአረብ ሊግ የሕዳሴ ግድብን አስመልክቶ ለግብፅና ለሱዳን ያደላ ወገንተኛ የሆነ ተገቢ ያልሆነ ደብዳቤ ለጸጥታ ጥበቃ ምክር ቤት ማስገባቱ አግባብነት እንደሌለው፣ ይሄ ለአፍሪካ ህብረት ያላቸውን ንቀት አፍሪካ ህብረትን የማሳነስ አካሄድ እንደሆነና የአፍሪካ ሀገሮች በዚህ ሊከፉ እንደሚችሉ ነው። የተፋሰሱ አገሮች አምባሳደሮች እዚህ ያነሱት ይህ አጀንዳ እንግዲህ እንደምታውቁት ትላንትና አሜሪካን ሀገር በሴኪሪቲ ካውንስል እንዳልሆነ ሆኗል። ኦልሬዲ ከዚህ በኋላ አጀንዳው ሴኪሪቲ ካውንስል ሊመጣ አይችልም። የአፍሪካ ጉዳይ ነው ብሎ ሁሉም ቶናቸው ሊለያይ እንደሆነ እንጂ ለሴኪሪቲ ካውንስል ጉዳይ ነው በሚል ያመለጠ ነገር ከመሆኑ ጋር ወደዛ እንዲወሰድ ወስነዋል። በመግለጫቸው መንግስት በትግራይ ክልል የተናጠል የተኩስ አቁም ካደረገ በኋላ ያለው ሁኔታም ዳሰውታል ለሰባ እርዳታ አድራሾች የበረራ ፈቃድ አለ። እንደምታውቁት ከአዲስ አበባ ነው፣ ከአዲስ አበባ የሚሄዱት ደግሞ እንደ ማንኛውም ስታንደርድ ተፈትሾ ነው የሚሄደው። አይሮፕላን ይሁል መኪና፣ ባቡር ለአንድ ሀገር ናሽናል ሴኪሪቲ መፈተሽ ግለሰብ ማቆሙ መፈተሽ የሀገር መብት ነው። ይሄ ምንም የሚቆም አይደለም። አንፈተሽ ምናምን የሚለው ባይመጣ ነው የሚሻለው እንደዛ። ስለዚህ እሱንም ምንም ስታንደርድ ነው፣ ከሌላ ሀገርም የተለየ ነገር አይደለም። በረራው እዚህ ነው የሚሆነው፣ ደስቲኔሽኑ መመለሻም በዚህ ነው የሚሆነው። إحنا نوردي من بس فقراتها لا راسو دهن الناسي لا እንደዚህ አይነት በረራዎችን ኢንስፔክት ያደርጋል ማለት ነው። የተከዜ ድልድዩ መፍረሱንም ታውቃላችሁ። በዚሁ ኃይል እሱንም እንደገና ሪስቶር ለማድረግ ስራ እየተሰራ ያለበት ሁኔታ ነው ያለው። ዩኒላተራሊ መንግስት ለወሰደው ሲስፋየር ይሄ ኃይል እስካሁን ፖዚቲቭ ምላሽ የለውም። ያልተፈለጉ ሊሆኑ የማይችሉ ኮንዲሽኖችን እየደረደረ ያለበት ሁኔታ ነው ያለው። ቃል አቀባዩ ኢትዮጵያ በቅርቡ ወደ ጎረቤት ሀገራት አንድ ቢሊዮን ችግኞችን እንደምትልክም ተናግረዋል። ሱዳንና ገብጽም ከዚህ በኋላ በአረም እየተበላ ያለው ጣና ሀይቅን እንዳይጎዳ ችግኝ በመትከል ትብብር ቢያድርጉ ይሻላቸዋል፣ ሲሉ ተደምጠዋል። ጠቅላይ ሚኒስትር አብይ አህመድ የውጭ ጉዳይ መስሪያ ቤት ሰፊ ማሻሻያ እንደሚያሻው ተናግረው ሰላሳ ያህል ኤምባሲዎች ይዘጋሉ ስላሉት የተጠየቁት አምባሳደር ዲና ምላሽ ሰጥተዋል። የትኞቹ ሊዘጉ ይችላሉ የሚለውን ግን ከመናገር ተቆጥበዋል። ሪፎርሙ አላማዎች አሉት። አላማው ምንድን ነው? ኤፊሽንሲ ነው አሉ። ውጤታማ የሆነ ውክልና ነው። ሁለተኛ፣ የዲፕሎማሲውን ማካሄድ ማዘመን። ምን ጠየቁ የተወሰነ ኢፊሸንት የሆነ ሀይል አጭር ሀይል አስቀምጠ የምትሰራበት ሁኔታ አሉ አምባሳደር የግድ እዛ ሀገር መኖር የለበትም ሌላም ሀገር አስቀምጠ አንዳንድ ሀገር ቤትም መጥቶ እየተመላለሰ የሚሰራበት ሁኔታ አለ በክብር ቆንሱላ የምታሰራበት ሁኔታ አለ ኦኖሪ ቆንሱል ነው የሚባለው እና ሌሎች መሰል አካሄዶች አሉ ይሄ የዲፕሎማሲውን ሴክተሩን የማዘመን ስራ እንጂ አዲስ ነገር አይደለም የዲፕሎማቶች ጥሪ የስ ይኖራል አለ ግን ይሄ ተዘጉ ተብሎ ከላይም በሲ ተዘግቷል። እነዚህ ስፔኩሌሽኖች ናቸውና ይህንን በዛ ደረጃ ብናየው ይሻላል ብዬ ነው ማስብ። ከሳውዲ አረቢያ ኢትዮጵያውያን ዜጎችን የማስመለስ ተግባሩ አሁንም ቀጥሏል፣ ያሉት ቃል አቀባይ አምባሳደር ዲና ሞፍቲ እስካሁን በተደረጉ 99 በረራዎች 21182 ዜጎች ወደ ሀገራቸው እንዲመለሱ መደረጉን ገልጸዋል። ለዲደብሊው ለተጠናቀረው ዘገባ ሰለሞን ሙጬ ነኝ ከአዲስ አበባ።